የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ለስድስተኛው አገር አቀፍ ምርጫ ተዋንያን ሁሉ የመልካም ምኞት መግለጫ አስተላለፉ። ቦርዱ በሕግ የተጣለበትን ግዴታና ኃላፊነት እንደሚወጣም ማረጋገጫ ሰጡ። አንዳንድ ተፎካካሪ ፓርቲዎች የምርጫ ዘመቻውን ጀምረዋል ሲል መለስካቸው አማሃ በዳከልን ዘገባ ጠቅሷል። ቀጥሎ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የመጀመሪያዬ ነው ባሉት የፌስቡክ ገጽ መልእክታቸው እንዳስገነዘቡት ይህ ስድስተኛው አገር አቀፍ ምርጫ ከፊል ተስፋን ከፊል ስጋትን አዝሎ የመጣ ሁነት እንደሆነ አልሸሸጉም። ለዚህም በብቃት መዘጋጀት እንዳለባቸው ለተዋናያኑ ሁሉ አስገንዝበዋል። በእሳቸው አነጋገር ስጋትን ለመቀነስ ብሎም ወደ መልካም ሁኔታ ለመቀየር የሚያስችለን አቅምና እድል በየፈርጃችን ይዘን ይህን የጋራ ሙከራችንን በዝለት ሳይሆን በጥንካሬ ልንጀምረው ይገባል ብለዋል። የሚመሩት ተቋምም ከዚህ ቀደም በሀገሪቱ ባልተለመደ ሁኔታ ለተፎካካሪዎች ሁሉ በገለልተኝነት ለወል የቆመ ለማንም አድሎ የማያደርግና ማንኛውንም ተጽዕኖ የማይቀበል መሆኑንም አብስረዋል። ተፎካካሪዎቹ ሁሉ ያረጀውንና የማይበጀውን ልማድ በመተው በበጎ መንፈስ የምርጫ ውድድሩን እንጀምር ሲሉ ጥሪያቸውን አቅርበዋል። በመጨረሻም ቦርዱ ያለበትን ሕጋዊ ኃላፊነትና ግዴታ እንደሚወጣ፣ እየተወጣም እንደሚገኝ ማረጋገጫ ቃላቸውን በመስጠት መልካም የምርጫ ዘመን ተመኝተዋል። ከዚሁ ጋር በተያያዘም የጩ ምዝገባና የምረጡኝ ዘመቻ ትናንት በይፋ መጀመሩን መሠረት በማድረግም ይሁን ቀደም ሲል በያዙት መርሃ ግብር አንዳንድ ፓርቲዎች የምርጫ ቅስቀሳ ጀምረዋል። የብልጽግና ፓርቲ የምርጫ ማኒፌስቶውን በፓርቲው ፕሬዚዳንት አብይ አህመድ አማካይነት ይፋ አድርገዋል። ዶክተር አብይ ስለ ፓርቲያቸው የመወዳደሪያ ማኒፌስቶ እንደገለጹት ከኢትዮጵያ ሕዝብ ጋር ፓርቲው የሚገባው ቃል ኪዳን እንጂ የውል ማሰሪያ ወይንም ኮንትራት አይደለም ደግሞም ጥናት እንጂ ድርሰት አይደለም ሲሉ አንዳንድ ተፎካካሪ ፓርቲዎች ያሏቸውን ሸንቆጥ አድርገዋል። የብልጽግና ፍኖታችን ተናበውና ተመሳክረው ሀገር ካለችበት ሁኔታ ወደሚቀጥለው ማሸጋገር የሚችሉ ትላልቅ ሀሳቦች በውስጡ የያዘ ነው። አሁን ከአንድ ወር በኋላ እኔም የትምህርት ፖሊሲ አለኝ፣ እኔም የጤና ፖሊሲ አለኝ የሚል ኃይል ቢኖር ያ ድርሰት እንጂ ፖሊሲ መሆን አይችልም። ፖሊሲ በሰፊ የዳታ ማሰባሰብ ዳታን አናላይዝ በማድረግ የባለፈውን ችግር መመርመር፣ መገምገም፣ ከዚያም መማርና ነገን በብሩ ተስፋ መሰነቅና መንደፍ የሚጠይቅ ስለሆነ እኛ ያዘጋጀናቸው ፖሊሲዎች በብልጽግና የውድድር ማኒፌስቶ የተቀመጡ ሀሳቦች በእያንዳንዱ እቅዳችን ውስጥ ያሉ መላው አባላችን የሚያውቃቸው ከሕዝባችን ጋር እንደ አስፈላጊነት የተወያየንበት ወደፊትም በዚሁ አግባብ እየተወያየን የምናሰፋው የምናሳድገው እንዲሁም የምንተገብረው ሰነድ ነው። የብልጽግና ፓርቲ ፕሬዚደንት ይህን የምርጫ ማኒፌስቶ ይፋ ባደረጉበት ወቅት እንደተናገሩት የፓርቲያቸው ማኒፌስቶ እንዳለ ሆኖ ዋናው ፍላጎቱ ስድስተኛው ምርጫ ኢትዮጵያውያንና ኢትዮጵያን አሸናፊ የሚያደርግ ምርጫ እንደሆነ አስታውቀዋል። ይህ ማለት ደግሞ ሰላማዊ ዴሞክራሲያዊ፣ ሁሉም በነጻነት የሚሳተፍበት በሐሳብ ልዕልና የሚመረጥበት ወይንም የሚወድቅበት ሁኔታ መፍጠር ያስፈልጋል ሲሉ አስገንዝበዋል። አክለውም የሚፎካከሩን ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብሎ የሚያስቡ ይኖራሉ። ለነሱ ያለኝ ምክር በምርጫ መወዳደር እና ሀሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው ለህዝብ በሰጠነው ሀሳብና ተስፋ ልክ ህዝባችን መርጦን በፓርላማ በመንግሥት በተለያየ ስፍራ ልዩ ልዩ ድምፆች እንዲሰሙ ማድረግ ከሁሉም ፓርቲዎች የሚጠበቅ ስለሆነ፣ ሁሉም አሁን የሚታያቸውን ችግርና የመሸነፍ ስሜት አሸንፈው በምርጫው እንዲወዳደሩ በእኛ በኩል ደግሞ በተቻለ መጠን የትብብርና የፉክክር መንፈስን እንዳናበላሽ የኢትዮጵያ የፖለቲካ ፓርቲዎች መታገዝ የሚገባቸውን ነገር ማገዝ ይኖርብናል። ከአራት መቶ በላይ በሆኑ የምርጫ ክልሎች እንደሚወዳደር እየገለጸ የሚገኘው ሌላው ተፎካካሪ ፓርቲ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ነው። የምርጫ ዘመቻ ጀምሮ እንደሆነ ጠየቅኳቸው። የፓርቲው የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ነበረ። የምርጫ ወረዳዎቻቸው ቅስቀሳ መጀመራቸውን የገለጹት አቶ ናትናኤል ከፓርቲው ዋና ጽሕፈት ቤት አካባቢ ወደ ተለያዩ የከተማዋ ስፍራዎች የሚሄዱ ሰራተኞችን በነጻ መጓጓዣ መኪናዎች በማሳፈር ከከፍተኛ የፓርቲው አመራር አባላት ጋር እንዲጉራዩ መደረጉን ነግረውኛል። አቶ ናትናኤል ለቪኦኤ እንዳስታወቁት ከሆነ ትናንት ጠዋት ሌላው የፓርቲ ቀስቃሽ ቡድን በአዲስ አበባ ሽሮሜዳ አካባቢ የጀመረውን ዘመቻ የፌዴራል ፖሊስ እንዳሰናከለውና ይህን ድርጊትም ለምርጫ ቦርድ ሪፖርት እንዳደረጉ ገልጸዋል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ መሪ ፕሮፌሰር መረራ ጉዲና ፓርቲያቸው ቀስቀሳውን በተመለከተ ምን እያደረገ እንደሆነም ቪኦኤ ጥያቄ አቅርቦላቸው ነበረ። ፕሮፌሰር መረራ ፓርቲያቸው በዚህ ምርጫ ለመወዳደር ብዙ ጥረት እያደረገ መሆኑን አስታውሰው፣ ይሁንና ከባድ ችግሮች እንዳሉባቸውም ተናግረዋል። ይህንም ለመፍታትም ጥረት እየተደረገ ነው ብለው፣ አሁን ግን ቅስቀሳ ሊያስጀምራቸው የሚችል ሁኔታ እንደሌለ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ